የዲደብሊው ዜና ጤና ይስጥልኝ አድማጮች። በቅድሚያም ዋና ዋና ዜናዎቹ በምዕራብ ሐረርጌ ጉምቢ በተባለ ቦታ በተፈጸመ ጥቃት ሰባት ሰዎች መገደላቸውን የቦርደዴ ጤና ጣቢያ ባልደረባ ለዶችቨለ ተናገሩ። የቆሰሉ ሁለት ሰዎችም ወደ አሰቦት ሐኪም ቤት ተልከዋል። ጆሃንስበርግ ደቡብ አፍሪካ ውስጥ የጸጥታ አስከባሪዎችና በንግድ ላይ የተሰማሩ የውጭ አገር ዜጎች ከተጋጩ በኋላ በመቶዎች የሚቆጠሩ ኢትዮጵያውያን መታሰራቸው ተሰማ። ፖሊስ አካባቢው ህገ ወጥ ሸቀጦችና እጾች የሚሸጡበት ነው ይላል። ከደቡብ ሱዳን ዋና ከተማ ወጣ ብሎ በሁለት አውቶብሶች ላይ በደረሰ ጥቃት ቢያንስ አስራ ሁለት ሰዎች መገደላቸውን የአገሪቱ ፖሊስ ዛሬ አስታወቀ። አንድ የፓኪስታን ምክር ቤት አባል በህንድና ፓኪስታን መካከል የሚነሳው ጦርነት የተለመደው አይነት አይሆንም ሲሉ አስጠነቀቁ። ዜናው በዝርዝር በምዕራብ ሐረርጌ ዞን ቦርደዴ ወረዳ ጉምቢ በተባለ ቦታ በተፈጸመ ጥቃት በትንሹ ሰባት ሰዎች መገደላቸውን የቦርደዴ ጤና ጣቢያ ባልደረባ ለዶችቨለ ዲደብሊው ተናገሩ። የኦሮሚያ ኮሚኒኬሽን ቢሮ ጥቃቱ መፈጸሙን በፌስቡክ ገጹ ባወጣው አጭር መረጃ አረጋግጧል። የአፋርና የኦሮሚያ ክልሎች በሚዋሰኑበት አካባቢ በምትገኘው ጉንቢ በተፈጸመው ጥቃት ከሞቱ ሰዎች መካከል አንዲት እንስት እንደሚገኙበትና ሌሎች ሁለት ሰዎች መቁሰላቸውን የቦርደር ጤና ጣቢያ ባልደረባ የሆኑት ሲስተር ሃይማኖት ተስፋዬ ለዶችቨለ ዲ ደብሊዩ አስረድተዋል። እለሊት በዛው በተኙበት ነው የገደሏቸው። ሰባት ሰው ሞተዋል። አሁን በእጃችን የደረሰ ሬሳው ሰባት ሬሳ አለ። እየተፈለጉም ያሉ አሉ፣ ማለት የጠፉም አሉ፣ ተገለው እንግዲህ ሬሳቸው ያልተገኘ ማለት ነው። ሲስተር ሃይማኖት ከሞቱት ሰባት ሰዎች በተጨማሪ ሌሎች ሁለት ሴቶች መቁሰላቸውንና ወደ አሰቦት ሆስፒታል መላካቸውንም ገልጸዋል። እሳቸው እንዳሉት ጥቃቱ ከተፈጸመ በኋላ የገቡበት ያልታወቀ ሰዎች በመኖራቸው ፍለጋ እየተካሄደ ነው። ጥቃቱ ከተፈጸመ በኋላ ከአዲስ አበባ ወደ ሀረርና ድሬዳዋ የሚወስደው መንገድ ለረዥም ሰዓታት ተዘግቶ እንደነበር ተሰምቷል። ጆሐንስበርግ ደቡብ አፍሪቃ ውስጥ የጸጥታ አስከባሪዎችና በንግድ ላይ የተሰማሩ የውጭ ሀገር ዜጎች ከተጋጩ በኋላ ስድስት መቶ ገደማ ኢትዮጵያ መታሰራቸው ተሰማ። የደቡብ አፍሪቃ ፖሊስ ተመሳስለው በተመረቱ ሸቀጦችና ሕገወጥ ንግድ ላይ እያነጣጠረ ያለው ዘመቻ ከተጀመረ በኋላ የኢትዮጵያን ንብረት መዘረፉን፣ ሴቶችን መደብደባቸውን እማኞች ለዶችቨለ ተናግረዋል። ጆሃንስበርግ ከተማ ኢትዮጵያን ይበዙበታል በተባለው በአንድ የንግድ አካባቢ ከትናንት ጀምሮ በርካታ ፖሊሶች ከበው ተፈጸመ ያሉትን ፍቅሩ ሳቀታ የተባሉ የከተማዋ ነዋሪ እንዲህ ይገልጻሉ። ከሮብ ጀምሮ ከጠዋቱ አስራ ሁለት ሰዓት ጀምሮ የተለያየ አምስት ፖሊስ ህዝቡን ከበው ያዙት። በንግዱ ቦታ ላይ ሲፒዲ ይባላል። ጆሃንስበርግ ከበው ያዙት። ድብደባ፣ ዘረፋ ተጀመረ። ሱቅ እየከፈቱ ኖርማል፣ ህጋዊ የሆነውን ሱቅ መዝረፍ ተጀመረ። ይኸው ከትናንት እስከ ሌሊቱ ስድስት ድረስ እዛውን ያደሩት አሁንም ሱቁ አልተከፈተም። ሰው ባልተረጋጋ ሁኔታ ላይ ነው ያለው። የደቡብ አፍሪካ መገናኛ ብዙሃንም በዋቢነት የጠቀሱት ሌላኛው የአይን ምስክር በበኩላቸው ከታሰሩት አብዛኞቹ ኢትዮጵያውያን ቢሆኑም የማላዊ እንዲሁም የሶማሌ ዜጎችም እንደሚገኙበት ገልጸውልናል። የታሰሩትም ከሱቅ ውስጥ የተገኙት ብቻ ሳይሆኑ ከየመኖሪያ ቤታቸው ተወስደው ነው ይላሉ። ከታሰሩትም ውስጥ አብዛኞቹ ኢትዮጵያውያን ናቸው። ሁሉም የአሳይለም ወረቀት ያላቸውም አይዲ ያላቸውም ሳይቀር ማለት ነው። ባልና ሚስት ልጅ ትምህርት ቤት እያለ እስር ቤት ገብተዋል። ኢትዮጵያውያን ደግሞ ያለ ዶኩመንት ምንም አይነት ስራ አይሰሩ፣ ዶክመንት ይፈልጋሉ። ዶክመንትም አላቸው። አብዛኞቹ በእስር ላይ የሚገኙትም ዶኩመንት ያላቸው ናቸው። እቃቸው ተወስዷል። ሁሉም ሰው ህገወጥ የኮንትሮባንድ የተባለውንም ስራ አይሰራም። ከፍተኛ ችግር ነው የተፈጠረው። መልስ የሚመልስም አካል የለም። በአርባ ስምንት ሰዓት ውስጥ በደቡብ አፍሪካ ህግ ፍርድ ቤት እንደሚቀ ሲያቀርቡ ያዛል። ምንም አይነት ለፍርድ የቀረቡት ነገር የለም። ቃላቸውንም የተቀበለው ሰው የለም። የሀገሪቱ ፖሊስ በበኩሉ ህገወጥ ሸቀጦችና ነጋዴዎችን በቁጥጥር ስር አድርጌያለሁ ማለቱን የደቡብ አፍሪቃ የዜና ምንጮች ያመለክታሉ። ፖሊስ በዘመቻ ከቦ ፍተሻ ያካሄደበት ስፍራም ህገወጥ ሸቀጦችና እጾች እንደሚሸጡበት የሚታወቅ ነው ማለቱም ተዘግቧል። ከስድስት ቀናት በፊት ለተመሳሳይ ፍተሻ የፖሊስ ኃይል ወደ አካባቢው ሄዶ በአብዛኛው ከውጭ ዜጎች ተቃውሞ ስለገጠመው በእርምጃው ቢገፋ የሚከተለውን ጉዳት በመገመት እንደተወውም ተጠቅሷል። አድማጮች፣ በዜና መጽሔቱ ዝርዝር ዘገባ ተካቷል። ከደቡብ ሱዳን ዋና ከተማ ወጣ ብሎ በሁለት አውቶቡሶች ላይ በደረሰ ጥቃት ቢያንስ አስራ ሁለት ሰዎች መገደላቸውን የአገሪቱ ፖሊስ ዛሬ አስታወቀ። የፖሊስ ቃል አቀባይ ዳንኤል ጀስቲን ቦላ ለጀርመን የዜና ወኪል ዲፒኤ እንደገለጹት ዛሬ ማለዳ በቦርና ጁባ ከተሞች መካከል በሚገኝ መንገድ ላይ ነው ማንነታቸው ያልታወቀ ታጣቂዎች ጉዳቱን ያደረሱት። በጥቃቱ ሌሎች አምስት ሰዎች ተጎድተዋል። ከጁባ በስተሰሜን ምዕራብ 80 ኪሎ ሜትር ርቀት ላይ ጥቃት ያደረሱት ማንነትም ሆነ ምክንያታቸው አለመታወቁንም ቃል አቀባዩ ጠቅሰዋል። አድማጮች የምትከታተሉት የዶች ቨለ ዲደብሊውን ዜና ነው። የሱዳን ወታደራዊ ምክር ቤት በሲቪል አስተዳደር እንዲተካ ግፊት እየተደረገበትን የግንቦት ወር መጨረሻ የአደባባይ ተቃውሞን ለመበተን በተወሰደ የሀይሉ እርምጃ አስራ አንድ ዜጎች መሰወራቸውን ጠበቆች አመለከቱ። ጉዳዩን በፍርድ ቤት እንዲታይና ምርመራ እንዲጀመር ክስ መሰረቱ። የሱዳን ባለሙያዎች ማህበር አባል የሆኑት የህግ ባለሙያው ሸዋኪ ያኩብ እንደሚሉት በተጠቀሰው የተቃውሞ ወቅት በደረሰው ጥቃት የገቡበት ያልታወቀ በርካቶች ሊሆኑ ይችላሉ። ወሰልና በላግ ምናል በቡድን ከተሰባሰቡ ቤተሰቦች 17 የቤተሰብ አባላት መሰወራቸውን የሚያመለክት ቀጥታ ቤቱታ ለእኛ ደርሶናል። መረጃዎቹን መሰረት በማድረግ እነዚህን ቤተሰቦች ካነጋገርን በኋላ እንደ ህግ ባለሙያ የ11ዱን በሚመለከት ህጋዊ እርምጃ መውሰድ እንደሚገባን ወሰንን። አስቀድመንም ከእነዚህ ቤተሰቦች ጋር ቀጥተኛ ውይይት በማድረግና ሀሳባቸውንም በመውሰድ ነው ሂደቱን ለምርመራና ጥያቄ ወደ አቃቢ ህግ ይወሰድ ነው። የሕክምና ባለሙያዎች እንደሚሉት በግንቦት 26 ቀን 2011 ዓ.ም የተካሄደውን ተቃውሞ ለመበታተን የጸጥታ ኃይሎች በወሰዱት እርምጃ ቢያንስ 127 ሰዎች ተገድለዋል። አንድ የፓኪስታን ምክር ቤት አባል በህንድና ፓኪስታን መካከል የሚነሳው ጦርነት የተለመደው አይነት አይሆንም ሲሉ አስጠነቀቁ። ዶይቸ ቬለ ዲደብልዩ በጉዳዩ ላይ ያነጋገራቸው የፓኪስታን የሳይንስና ቴክኖሎጂ ሚኒስትርና የምክር ቤት አባል የሆኑት ፋዋድ ቻውዲህሪ የጦር ነጋሪት መጎሰማቸው እንዳልሆነ በማመልከት በሁለቱ ሀገራት መካከል ጦርነት ከተነሳ በእነሱ ብቻ ተወስኖ እንደማይቀርና አይነቱም ለየት እንደሚል አመልክተዋል። የጦርነቱ ስፋትም ከበርሊን እስከ ዋሽንግተን ከሪያድ እስከ ቴህራን ሊሰማ እንደሚችልም አሳስበዋል። ሁለቱ ሀገራት በሚወዛገቡበት በካሽሜር ጉዳይ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን ሽምግልና ይሹ እንደሆነ ለቀረበላቸው ጥያቄም ዓለም ለጉዳዩ ትኩረት ሊሰጥ ይገባል ያሉት የፓኪስታኑ ሚኒስትር ትራምፕ ምንም አይነት ምክር ለሕንድ ቢሰጡ ኒው ዴሊ በጽሞና ልታስተውለው ይገባል ብለዋል። የ1440 ዓመተ ሂጅራ የኢድ አልአድሃ በዓል የፊታችን ነሐሴ 5 ቀን 2011 ዓ ም በአዲስ አበባ ስታዲየም ይከበራል። የበዓሉን ዝግጅት ከወዲሁ የገለጹት የአዲስ አበባ የእስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ ሱልጣን አማን በዓሉ በመላው ዓለም የሚገኙ ሙስሊሞች ከሚያከብሯቸው ሁለት አበይት በዓላት ትልቁ መሆኑን ተናግረዋል። ለኢትዮጵያውያን ሙስሊሞች የዚህ ዓመቱ የአረፋ በዓል ደግሞ ከወትሮው ለየት የሚልበትን ሼክ ሱልጣን አማን እንዲህ ገልጸዋል። ኢድ ማለት የደስታ ቀን ማለት ነው። የዘንድሮ ደስታ ደግሞ እጥፍ ድርብ ነው። ምክንያቱም ብዙ ሙስሊሞች ላይ የደረሰ ጭቆና እና ግፍ መንግስታችን በአሁኑ ጊዜ ለውጥ አምጥቶልን በዚህ ለውጥ የነበረው ጨቆናና ግፍ ተነስቶ ነፃነት ተገኝቶ በምናከብርበት ጊዜ ይህንን ደስታችን እጥፍ ድርብ ሆኖ ነው የምንገልጸው ማለት ነው። በዓመት በዓሉ ወቅትም አቅም ያላቸው ለሌላቸው በተለይም ደግሞ በአዲስ አበባ ዙሪያ ከመኖሪያቸው ተፈናቅለው የሚገኙ ወገኖችን ምግብም፣ አልባሳትን በማካፈልና በመጎብኘት እንደሚገባም መክረዋል። ከስድስቱ የሶማሊያ ህጻናት ሶስቱ ለከፋ የመብት ጥሰት መጋለጣቸውን የአንድ ግብረ ሰናይ ዘገባ መለከተ ሴቭ ዘ ችልድረን በአስቸኳይ ይፋ እንዲሆን በጠየቀው በዚህ ዘገባው ህጻናቱ ለጠለፋ ለውትድርና ድርና ምልመላ፣ እንዲሁም በግጭት ወቅት ለጾታዊ ጥቃት ተጋልጠዋል ብሏል። ድርጊቱም የተባበሩ መንግስታት ድርጅት በጦርነት ወቅት ይፈጸማሉ በሚላቸው የከፋ ጥቃቶች ጎራ የሚፈረጅ መሆኑንም ገልጿል። ሴቭ ዘ ችልድረን አያይዞም የሚመለከታቸው አካላት ሁሉ ዓለም አቀፍ ህጎችን በማክበር ለህጻናት ጠንካራ ከለላ ሊያደርጉ ይገባል ሲልም ተማጽኗል። ይህ ዶችቨለ ዲደብሊው ነው። ዜናውን ለማጠቃለል አድማጮች፣ ዋና ዋናዎቹን በድጋሚ ላሰማችሁ። በምዕራብ ሀረርጌ ጉምቢ በተባለ ቦታ በተፈጸመ ጥቃት ሰባት ሰዎች መገደላቸውን የቦርደዴ ጤና ጣቢያ ባልደረባ ለዶችቨለ ዲደብሊው ተናገሩ። የቆሰሉ ሁለት ሰዎችም ወደ አሰቦት ሐኪም ቤት ተልከዋል። ጆሀንስበርግ፣ ደቡብ አፍሪካ ውስጥ የጸጥታ አስከባሪዎችና በንግድ ላይ የተሰማሩ የውጭ ሀገር ዜጎች ከተጋጩ በኋላ በመቶዎች የሚቆጠሩ ኢትዮጵያ መታሰራቸው ተሰማ። ፖሊስ አካባቢው ሕገ ወጥ ሸቀጦችና እጾች የሚሸጡበት ነው ይላል። አንድ የፓኪስታን ምክር ቤት አባል በህንድና ፓኪስታን መካከል የሚነሳው ጦርነት የተለመደው አይነት አይሆንም ሲሉ አስጠነቀቁ። ዜናው በዚሁ አበቃ።